የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምን አመሻቸው አድማጮቻችን። ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀመረ። አብራችሁን ካመሻችሁ ከምሰሟቸው ጉዳዮች መካከል ጠቅላይ ሚኒስትር አብይ አህመድ ሹማምንት በስልጣናቸው እንዳይመኩ ስለመምከራቸው ተሰምተዋል። ቆየት ብሎ በሚቀርብ ዘገባ ሙሉ ጉዳዩን ትሰማላችሁ። በዋናነት እንግዲህ ሴቶች በትምህርት ሕይወት ውስጥ ሲኖሩ የተለያዩ ችግሮች ሊገጥሟቸው ይችላል። በዋናነት ከራስ የሚመነጭ ችግር ነው። የሰማችኋት ዶክተር ድርቧ ደበበን ነው። ከጥቂት ዓመታት በፊት በእኛው ጣቢያ ቀርባ ትምህርቷን ለመከታተል የገጠሟትን ችግሮች አጋርተን ነበር። በደጋግ አድማጮቻችን ለች ሙሉ ጉዞዋን በምሽቱ እንሰማለን። የሬቻ በዓል የሰራት ነው። የአቶ ኃይለማርያም ደሳለኝ በሳፋ የደም ጨርቅ ሲያጥብ ያለበት ይመስለኛል። ከቅርብ ደግሞ የአብይ ስለ ነሽንፒዮሊን ሲያወራ እንበቀለ በፊንፊኔ ጥያቄ ስብስብ አድርገው መጣኋቸውን አስታውሳለሁ። አሁን ደግሞ የሰማነው በማኅበራዊ መገናኛዎች ላይ በስላቃዊ ምስሎች የካርቱን ስዕሎቹ የሚታወቀው አለማየሁ ተፈራን ነው። መነጋገሪያ ስለሆኑ ሥራዎቹ ቆየት ብሎ ያውገናል። ጋቢና ቪኦኤ ወጣቶች ላይ ትኩረቱን ያደረገ የአሜሪካ ድምፅ ራዲዮ መርሃ ግብር ነው። ለቅምቻ ካነሳ ናቸው። በተጨማሪ ሌሎች ርዕሰ ጉዳዮችም ተካተዋል። ሀብታሙ ስዩም በምሽቱ አብሬያችሁ ቆያለሁ። ኤደን ገረመው በመቀጠል የዓለምን ውሎ ባጭሩ ታስቃኝናለች። በክልሉ ለሀያ ሰዎች መሞት ምክንያት የሆነውን የኮሌራ ወረርሽኝ መቆጣጠሩን የደቡብ ክልል ጤና ቢሮ አስታወቀ። ወረርሽኙ እንዳያገረሽና ባልተከሰተባቸው ሌሎች አካባቢዎችም እንዳይፈጠር መጸዳጃ ቤት በማስገንባት እና ንጹህ ውሃ በማቅረብ አስቀድሞ የመከላከል ስራ እየተሰራ መሆኑን የቢሮው የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና የስራ ሂደት ባለቤት አቶ እንዳሻው ሽብሩ ዛሬ ለአሜሪካ ድምጽ ተናግረዋል። ዘገባው የዮናታን ዘብዴስ ነው። ቻይና ውስጥ ከ1100 በላይ የሚሆኑ ሰዎች በኮሮና ቫይረስ መሞታቸውን የቻይና የጤና ጥበቃ ባለስልጣኖች ገልጸዋል። የቻይና ብሔራዊ የጤና ኮሚሽን ያወጣው አሀዝ አዲስ 97 ሰዎች መሞታቸውን ገልጿል። ኮሮና ቫይረስ ባለፈው ወር መዛመት ከጀመረበት ጊዜ አንስቶ 44653 ሰዎች መታመማቸውን የጤናው ኮሚሽን ገልጿል። አንዳንድ ጠበብት ግን የበሽተኞች ብዛት በሚገባ መመዝገቡንም ይጠራጠራሉ። ከኮሮና ቫይረስ ታማሚዎች አብዛኞቹ ያሉት ቻይና ቢሆኑም በመቶዎች የሚቆጠሩ በሌሎች ሀገራት የሚገኙ ሰዎችም በኮሮና ቫይረስ መታመማቸው ታውቋል። ብዙዎቹ ከቻይና የተመለሱ እንደሆነም ተገልጿል ለምሳሌ በጃፓን ዮካሃማ አንዲት የመዝናኛ ጉዞ መርከብ ውስጥ ለጥንቃቄ ሲባል ባሉበት እንዲቆዩ ከተደረጉት 3700 ተሳፋሪዎች መካከል 174ቱ የኮሮና ቫይረስ በሽታ ተገኝቶባቸዋል። መርከቧ የእንቅስቃሴ ገደብ ላይ ናት። ቻይና የበሽታው መዛመትን ለመገደብ ስትልም የብዙ ቦታዎችን እንቅስቃሴ አግዳለች። በሌላ በኩል የፕሬዚዳንት ዶናልድ ትራምፕ ወዳጅ የሆኑት ሮጀር ስቶን ላይ በተመሰረተው የፖለቲካ ሙስና ክስ ምክንያት የተፈረደባቸው ቅጣት እንዲቀንስ ሲሉ የዩናይትድ ስቴትስ ዋና አቃቤ ሕግ ዊሊያም ባርዛሪ ጣልቃ በመግባታቸው ፕሬዚዳንት ዶናልድ ትራምፕ አሞጋግሰዋቸዋል። አቃቢያን ሕጉ እስከ ዘጠኝ ዓመታት በእስራት እንዲቀጡ ነበር የጠየቁት። ዋናው አቃቤ ሕግ ቢልባር ምናልባትም መነሳት ባልነበረበትና ከቁጥጥር ውጪ በሆነው ጉዳይ ውስጥ በመግባቱ እንኳን ደስ አለዎት ሲሉ ፕሬዚዳንት ዶናልድ ትራምፕ በትዊተር ገጻቸው ላይ ገልጸዋል። ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ ከተካሄደው ምርጫ ጋር በተያያዘ ነው እስቶን የተከሰሱት። እስቶን ለረዥም ጊዜ በሪፐብሊካውያን የምርጫ ተወዳዳሪዎች ስም የፖለቲካ ተንኮል በመስራት የሚታወቁ ናቸውም ተብሏል። አድማጮች፣ ለሰዓቱ የያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ጋቢና ቪኦኤ የአዲስ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገዶች ላይ በመሰማት ላይ ይገኛል። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ጠቅላይ ሚኒስትር አብይ አህመድ ከፍተኛ የብልጽግና ፓርቲ አመራሮችና የመንግሥት ባለሥልጣናት በሥልጣናቸው እንዳይመኩ መምከራቸው ተሰምተዋል። የዚህ ዘገባ ዝርዝር ቆየት ብሎ ይሰማል። ከዚያ በፊት ግን ከዶክተር ድርቧ ደበበ ጋር እንቆያለን። አድማጮች ዶክተር ድርቧን ከጥቂት ዓመታት በፊት ባስደመጥ ነው መሰናዶ የምታስታውሷት ይመስልናል። ያኔ የዩኒቨርሲቲ ተማሪ በነበረችበት ወቅት የገጠማትን ኢኮኖሚያዊ ፈተና ለእኛ አጋርታን እናንተም ትምህርቷን እንዳይስተጓጎል መረባረባችሁ ይታወሳል። የአረብርብ መልካም ውጤት ሳያፈር አልቀረም። ዛሬ ዶክተር ድርቧ ደበበ በሀገሪቱ ካሉ ከፍተኛ የትምህርት ተቋማት ባንዱ በመምህርነት እያገለገለች ነው። እደን ገረመው የዶክተር ድርቧን የፈተናና የስኬት መንገድ ቃኝታለች። የዛሬ ሶስት ዓመት ገደማ የቪኦኤ የአማርኛ ክፍል ጋዜጠኛ ጽዮን ግርማ የአዲስ አበባ ዩኒቨርሲቲ የሴት ተማሪዎች መብት እንቅስቃሴ የሆነውን የሎ ሙቭመንት የተመለከተ ፕሮግራም ለመስራት በተንቀሳቀሰችበት ወቅት በየሎ ሙቭመንት ስር ያሉ የሚጥሩ ሴት ተማሪዎች መካከል አንዷ የነበረችውን የያኔዋን የዶክትሬት ተማሪ የአሁኗን ዶክተር ድርቧ ደበበን ተዋወቀቻት። የድርቧ ታሪክ ፈተናና ዳገት የበዛበት ግን ሁሌም በድል የሚጠናቀቅ ነበር። ድርቧ ቪዮን ያገኘችበት ወቅት በሕይወቷ ፈታኝ ብላ ከምትጠቅሳቸው ወቅቶች መካከል ነበር። አንዲት በወላይታ የተወለደች የአስራ ሁለተኛ ክፍል ውጤት ያልመጣላት ለመምህራኔ ቀን የትምህርት ክፍል ተፈትና በድጋሚ የወደቀች በግል ትምህርት ለመማር የገንዘብ አቅም የሌላት ሴት እንዴት ብላ ነው ዶክተር የምትሆነው? እንዴት እስደፍራ ታስበዋለች። አስራ ሁለተኛ ክፍል ጨርሶ ውጤታ ለማምጣት የብዙ ሴቶች እንዲሁም የብዙ ወጣቶችን ህይወት መስቀለኛ መንገድ ላይ የሚከት ወቅት ነው። ድርቦ አሰበች። የእሷ ፍላጎት ትዳር አልነበረም። የእሷ ጥማት ትምህርት ነበር። ስለዚህም ጓደኞቿ በነገሯት መሰረት ለመምህራን ትምህርት የምሽት ክፍል አመለከተች፣ አለፈች። ታዲያ ክፍያው ግን ከየት ይመጣል? ለመጀመሪያ እህል ቤተሰቦቿ ለዘመን መለወጫ አመት በዓል የሰጧትን ገንዘብ ይዛ የህይወትን ትግል ጀመረች። ከማታን የምንማረው ቀን ላይ የተወሰነውን ጊዜ አነብና እጅ ስራ ሰራ ነበር። ያንን እጅ ስራ እየሰራሁኝ የተወሰኑ ሰዎች እያስረከብኩ የኢኮኖሚ ችግሬን ቀርፌ እግዚአብሔር ይመስገን ዲፕሎማ ፕሮግራም ዘጠና አራት ላይ ተመረኩኝ። የዲፕሎማ ትምህርቷ እንደ ጨረሰች በመምህርነት እያገለገለችና ልጆችን እያስጠናች ዲግሪዋን ያዘች፣ ቀጠለች። ማስተሯን ሰራች። ከዛም በአዲስ አበባ ዩኒቨርሲቲ የአማርኛ ስነ ጽሑፍ ወይም ፎክሎር የዶክትሬት ትምህርቷን ቀጠለች። ይህኛው ትምህርት ግን እንደ ዲግሪውና እንደ ማስተርሱ በራሷ ኪስ ብቻ የሚታለፍ አልነበረም። ሊነጋጋ ሲል ይጨልማል እንደሚባለው ትምህርቷን ልትጨርስ ሁለት ሴምስተሮች ሲቀሯት የመመረቂያ ጽሑፏን ለመስራት ከኮፒ ማድረጊያ ጀምሮ ላፕቶፕ፣ መቅረጸ ድምፅ፣ የህትመትና የትምህርት ቤት ክፍያ ከፊቷ ተጋረጡባት። ያኔ ታዲያ እስኪ የሚረዳኝ ቢኖር እንኳን ብላ ከአሜሪካ ድምፅ የአማርኛ ክፍል ጋር ታሪኳን አጋራች። ከዛ በኋላ መሰረታዊ ችግር አንደኛ፣ ግብአት፣ ሁለተኛ የትምህርት ክፍያ። በዋናነት ግብአት ሲባል ኢቨን ኮምፒውተር እንኳን የለኝም። እዛ ላይብራሪ ውስጥ ወረፋ ጠብቄ እዛው ጽፌ እዛው ኤዲት አድርጌ እዛው ዳውንሎድ አድርጌ፣ አንዳንዶቹ ላይብራሪ ቤተ መጽሐፍት ደግሞ አይፈቅዱም። እዛው ላይ መጽሀፍ ተጠቅመሽ ኢንተርኔት መውጣት እንጂ ኮምፒውተር ላይ መጻፍ አይፈቀድም። ከዛ ውጪ ደግሞ ኮምፒውተር ቤት ለማጻፍ ፍትሄ የራሱ ወረፋው በጣም ከፍተኛ ነው የሚሆነው። ጥማሪ ስለምንይመዛ እና አሁን ሪሰርች ላይ ነው ያለሁት። ትልቁ ትልቁ ማነቆና ችግር አሁን የትምህርት ክፍያ ያለብኝ አሁን የካቲት ላይ ሃምሳ ሺ ብር ለእኔ በቂ ለማጠናቀቅ ተዝናንቼ ምናምን አለ ይሄ ተዝናንቶ ማጥናቱ ተዝናንቶ ፕሪንት ማረምን ተዝናንቶ የሆነ ነገር ማድረጉን እሱን አይደለም። በቃ ጥንቅቅ ብዬ በስነስርዓት ትምህርትና ትምህርትን ያስኩት ምንም አይነት ተዝናኖት አያስፈልግኝ ሊያስተዳድር የሚያስፈልጉ ለትምህርት ወጪ ሀምሳ ሺ ብር የሚሰጠኝ ይገቡ የሚደንቀ ከዛ ውጪ ላፕቶፕ ገዝቶ የሚሰጥ መቅረፃ ድምፅ ገዝቶ የሚሰጠኝ ብቻ ነው ፈልገ በዛን ወቅት ታሪኩን የሰሙ ልብ ቀን ኢትዮጵያውያንም በሁለት ቀናት የጎፈንድሚ ሁለት ሺ ስምንት መቶ አርባ ስምንት ዶላር በወቅቱ በነበረው ምንዛሬ አሰባሰቡላት። ሌሎችም እንዲሁ በግላቸው ብዙ አይነት እርዳታዎችን ለገሷት። የጠበቀችው ሀምሳ ሺህ ቢሆንም እስከ መቶ ሺህ ብር የሚደርስ ገንዘብ ተሰባሰበላት። በወቅቱ አመስግና ትምህርቷን ቀጠለች። ታዲያ ይሄ ምን አዲስ ነገር አለው? አሁን ላይ ለምን ድርቧን አነሳችኋት ትሉን ይሆናል። ድርቧ በቅርቡ ለቪኦኤ የአማርኛ ክፍል የምስጋና ደብዳቤ አደረሰች። እኛም እንዴት ነሽ፣ አሁን ላይ ምን ላይ ደረሽ? ስንል ጠየቅናት። አሁንማ የዶክትሬት ዲግሪ ንሼ በደብረ ማርቆስ ዩኒቨርሲቲ እያስተማርኩ ነው አለችን። እሱ ብቻ ግን አልነበረም። ችግርን ማን ያውቀዋል ቢሉ ያለፈበት ነው መልሱ። ድርቧም ያለፈችበትን ታስታውሳለች፣ አልዘነጋችሁም። አሁን ላይ የሴት ተማሪዎችን ሕይወት ለመቀየር ለማገዝና ለማበረታታት እየሰራች መሆኑን ነገረችን። ሀሳቦች አሉኝ። እንትን ወደ ተግባርን ለመግባት እየተንደረደርኩ ነው የሚገኘ በሚገኝበት ዩኒቨርስቲ ዝቅተኛ ውጤት ያመጡ ተማሪዎችን በመለየት በየክፍለ ትምህርቱ ካሉ መምህራን ጋር በመሆን አስፈላጊ የሆኑ ድጋፎችን ለማድረግ። ምክንያቱም በተለይ አንደኛ ዓመት ተማሪ ሆነው ዝቅተኛ ውጤት ማምጣት ልክ የሞት ያህል ነው የሚሰማው። ነገ አሻሽሎ ማለፍ እንደሚቻል የተለያዩ ትሬኒንጎችን ለመስጠት አስባለሁኝ። ሌላው ደግሞ ከዩኒቨርሲቲ ውጭ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች ይኖራሉ። በእነዚህ ላይ በተመረጡ ርዕሰ ጉዳዮች ላይ የዳሰሳ ጥናት በማድረግ ችግሮቹን ከለየሁኝ በኋላ የግንዛቤ ማስጨበጫ ስልጠና ጥለው ማለፍ እንዳለባቸው ሰዓታቸውን ተጠቅመው ሴት ተማሪዎች ነገ ስኬታማ ለመሆን ባሉበት ሌቭል ላይ መሰረት መጣል ስላለባቸው ከዚህ ጋር ተያይዞ አጫጭር ስልጠናዎችን ለመስጠት እያሰብንበት ሁኔታ ያለን በዋናነት እንግዲህ ሴቶች በትምህርት ሕይወት ውስጥ ሲኖሩ የተለያዩ ችግሮች ሊገጥማቸው ይችላል። በዋናነት ከራስ የሚመነጭ ችግር ነው። ከራስ የሚመነጭ ችግር ሲባል እኔ አልችልም ብሎ ከማሰብ የሚገጥሙ ችግሮችን ከመሸሸት የተለያዩ ችግሮች ይገጥማሉ። ትምህርት ደግሞ ሂደታዊ እንደመሆኑት አላማዬ ብለው ከያዙት ወዳለሙት አላማ፣ ወዳአለሙት ግብ፣ ወዳአለሙት ደረጃ መድረስ ይቻላለን። ድርቧ አሁን ላይ ለደረሰችበት ስኬት ብዙ መልካም ሰዎች በመንገዷ ላይ መኖራቸውን ጠቅሳ በድጋሚ ያመስግናለች። ሴቶቹም ሆኑ ወጣቶች ስኬታማ ለመሆን ቆራጥ መሆን፣ ተመሳሳይ ሀሳብና ጥረት የሚያደርጉ ጓደኞችን መያዝ መሰረታዊ ነገሮች መሆናቸውንም ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤድን፣ እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። በአዳማ ከተማ ለ17 ቀናት ብልጽግና ፓርቲ ለአመራሮቹ ሲሰጥ የሰነበተው ሥልጠና ማጠናቀቂያ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የፓርቲው አመራሮች ሕዝብን ለማገልገል መዘጋጀት እንዳለባቸው መክረዋል። የዚህን ዘገባ ዝርዝር ሙክታር ጀማል ይነግረናል። ጠቅላይ ሚኒስትሩ ለአመራር አካላት ካሰሙት ማሳሰቢያ ይጀምራል። አለመጻፍም አለማንበብም አለማዘጋጀትም በኋላ ጉዳት ያመጣል። አሁን እራሱን ያላዘጋጀ ሰው በሆነ መንገድ ከፍተኛ ኃላፊነት ቢጣልበት በኃላፊነት ዘመኑ ልምን ብዱስ ነው የሚገባው ራስን ማዘጋጀት ከወዲሁ ካልቻለ ወደዚህ ቦታ ከመጣሁ የገባኝ ነገር በፓወር ላይ ያሉ ሰዎች ከሁሉም የዓለም አቅጣጫ የሚጠይቁት አንድ ጥያቄ አለ። ሁሉም ሰው የሚጠይቀኝ አሁን ስልጣን ላይ ካለ የሚያስጨንቅ ነገር ወይም ቻሌንጅ ምንድን ነው ይላል። ከስልጣን የወረዱ ደግሞ ሰዎች ቀድሞ መሪ የነበሩ ሰዎች ደግሞ ትልቁ ሬግሬት የምታደረጉበት ነገር ምንድን ነው፣ በስልጣን ዘመን ብሰራው ብለት ሬግሬት የምታደረጉበት የሚባል ጥያቄ ይነሳላቸዋል። እድል አግኝተን አንድ ቦታ ላይ ስንመደብ ሳንጠቀምበት ስንቀር በሆነ ምክንያት ያ ቦታ ሲቀር ጥያቄው ሪግሬት የምታደርገው ምንድን ነው ነው እንጂ ወሪ ምንድን ነው የሚል ጥያቄ አይፈጠርም። ምክንያቱም ወሪ የሚለ ቢኖርም የምታደርግበት እድል ተወስዷል። በያለንበት ያን እድል መጠቀም በጣም አስፈላጊ። የብልጽግና ፓርቲ ፕሬዚዳንት አብይ አህመድ ለከፍተኛ አመራሮቹ እንደተናገሩት ለውጡን ለማስቀጠል የከፍተኛ አመራሮቹ ሚና የላቀ መሆኑን ገልጸዋል። በሌላ በኩል በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ በነገ ዕለት ወደ መካከለኛው ምስራቅ የተባበሩት አረብ ኢምሬት የሥራ ጉብኝት እንደሚያደርጉ ተገልጿል። በጉዳዩ ላይ ለመገናኛ ብዙኃን መግለጫ የሰጡት የጠቅላይ ሚኒስቴር ጽሕፈት ቤት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን የጠቅላይ ሚኒስቴሩ ጉዞ ዋና ዓላማ የዜጎችን ክብር ማስጠበቅ መብታቸው ተከብሮ ጥቅማቸው እንዲረጋገጥላቸው ስራዎችን መስራት መሆኑን ተናግረዋል። ነው ዓላማው በመካከለኛው ምስራቅ ከሚኖሩ ኢትዮጵያውያን ጋር በመወያየት ዜጎቻችን ያሉንበትን ሁኔታ በማየት የሚያነሷቸውን ጥያቄዎች በማዳመጥ ለጥያቄዎቻቸው መፍትሄ በሚፈላለግበት ሁኔታ ላይ ለመምከር ነው። በመካከለኛው ምስራቅ ከሁለት ሚሊዮን በላይ ኢትዮጵያውያን ይኖራሉ። በእነዚህ መካከለኛ ምስራቅ ሀገራት ወደ ሰባት ሀገራት ያህል ከሚጠጉ ብዛት ካላቸው ኢትዮጵያውያን ባሉበት ካሉባቸው ሀገራት የተውጣጡ ወደ አስራ አምስት ሺ ያህል የሚጠጉ ዜጎችን ያገኛሉ። ከዚያም ባሻገር በተናጠል ቁጥራቸው አነስ ካሉ ተወካዮቻቸው ጋር ውይይት ያደርጋሉ። ፕሬስ ሰክሬታሪው አቶ ንጉሱ ጥላሁን እንደተናገሩት በተለያዩ ሀገር የሚገኙ ኢትዮጵያውያን በተሰማሩበት የሥራ ዘርፍ ሕጋዊ ስምምነቶችን መሰረት በማድረግ መብታቸው እንዲጠበቅ እየተሰራ መሆኑ ገልጸዋል። ከዚህ ቀደምም ከዮርዳኖስ ኳታር፣ ሳውዲ አረቢያ እና ከተባበሩት አረብ ኤሚሬቶች ጋር የተለያዩ ስምምነቶች ተደርገው እንደነበር አስታውሰዋል። የኢትዮጵያ መንግስት በሚከተለው ዜጎች ተኮር ዲፕሎማሲ ዙሪያ ትኩረት በማድረግ በተለያዩ ሀገሮች የነበሩ ከአንድ መቶ ሺህ በላይ የሚሆኑ ዜጎች ወደ ሀገር መመለስ እንዲችሉ መደረጉንም አቶ ንጉሱ አብራርተዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። የማኅበራዊ መገናኛ አዘውታሪ ከሆናችሁ ምናልባት የቀጣዩ እንግዳችን ሥራዎችን ተመልክታችሁ ይሆናል። በስላቃዊ ስዕሎቹ ከሚታወቀው አለማየሁ ተፈራ ጋር አጭር ቆይታ አድርገናል። ሐረብ አፏ ላይ ሸብ አድርጋ ከበላይዋ የኢትዮጵያ አየር መንገድን ዋና ሥራ አስኪያጅ ተሸክሞ የሚበራ አውሮፕላንን በፍርሃት የምትመለከት ኢትዮጵያ የተለያዩ ፈንጂዎች የተተከሉባትን ሀገር ተሸክመው እንዳትውድቅ እየተጠነቀቁ ከዘው ግትብታ በእግራቸውን አላቀው ለመራመድ የሚሞክሩ ጠቅላይ ሚኒስትር ጨቅላ ልጇን ሐሁ ለማስቆጠር የምትሞክር ልጇ ግን ቅንጡ ስልኩ ላይ አይኖቹን ተክሎ እምቢ የሚላት እናት። እነዚህን መሰል ካርቱኖች ማኅበራዊ መገናኛዎችን የሚያዘወትሩ ኢትዮጵያውያን ያውቋቸዋል። ዛሬ ደግሞ ከካርቱኖች ጀርባ ያለውን ቀጠን ያለ መነጸር አጥላቂም ነው ሰዓሊ በመጠኑ እንዲያውቅ ይሆናሉ። አለማየሁ ተፈራ ለካርቱን ስዕሎች ልቡ ማድላት የጀመረው ብላቴና እያለ ነው። ወደ ካርቱን ያዘነበርኩበት አሁንም የእናቴ ጊዜ ነው የሚያስታውሰኝ የልብስ ፋሽን መጽሔቶችና መጋዚኖችን ተሰበስብ ስለነበረ ያንን ጊዜ ያስታውሰኛል። የስድስት ዓመት ልጅ ነበርኩ። በዛ ጊዜ አስትሬክስ፣ ቲንቲን፣ ሌሎችንም ትናንሽ መጽሔቶች በማየት ያንን ለመገልበጥ የሚሞክርበት ጊዜ ነበር ያ ጊዜ። ከዛ በኋላም በነበርኩባቸው ትምህርት ቤቶች ሁሉ የአስተማሪዎቼ ድጋፍና ብርታት ተጠቅሚበታለሁ ማለት ይቻላል። የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ትምህርት ቤት ተማሪ እያለ ሥራዎቹ በትምህርት ቤቱ መመረቂያ መጽሔት ላይ መውጣታቸውን የሚያስታውሰው አለማየው ስብስብ ሥራዎቹ በአውደ ርዕይ መልክ እንዳይቀርቡ ግን ከመምህራኑ መካከል የተወሰኑት ባለመፍቀዳቸው ሳይሰምር ቀርቷል። ያቆጭት ሳይሆን አይቀርም። በርትቶ የቀጠለበት ጥበብ የበርካቶችን ቀልብ እንዲቆጣጠር ረድቶታል። ከፍተኛ ምላሽ ያገኘባቸውን ሥራዎች አሁንም ድረስ አይዘነጋም። እንግዲህ በአብዛኞቹ በቅርጽም በይዘትም ከሌሎች የጥበብ ዘርፎች ይለያሉ። ማህበራዊም ፖለቲካዊም ታሪካዊም ይዘት ሊኖራቸው ይችላል። በመልእክቱ በሶሻል ሚዲያ ብዙ ሲዘዋወር የነበረው ከማስታውሰው የኢሬቻ በዓል የሰራሁት ነው። የአቶ ኃይለማርያም ምሳሌ በሳፋ የደም ጨርቅ ሲያጥብ ያለበት ይመስለኛል። ከቅርብ ደግሞ የአብይ ስለ ነሽን ቢልዲንግ ሲያወራ እነበቀለ በፊንፊኔ ጥያቄ ስብስብ አድርገው የመጣባቸውን አስታውሳለሁ። ቆየት ካለው ደግሞ መለስ በሞተበት ጊዜ አካባቢ ከመሞቱ በፊትና ከመሞቱ በኋላ ተብሎ የተሰራው ስኬች በአብዛኛው ሰውን አነጋጋሪ ነው እና ቀልቤ ሳበ ነበረ። በማህበራዊ መገናኛዎች ላይ የተናኙት የአለማየው ተፈራ የካርቱን ስራዎች አድናቆት ብቻ አላፈሩም። አንዳንዴ ተቃውሞም፣ አንዳንዴ ደግሞ ወቀሳን አስከትለዋል። እንዲያ በሚሆን ጊዜ አለማየው ከራሱ ጋር ይመክራል። በሰለጠነው ሀገር ከልጅነት ጀምሮ የካርቱን ውጤቶች በተለያዩ መልኩ እየተሰጠው ያደገ ልጅ ኒውስ ፔፐር ላይ የሚያገኛቸው የተለያዩ መልክቶች፣ አዘሎች፣ ካርቱኖች ሲያዝናኑትና ሲያወያዩት ታያለህ እንጂ ሲያስቀይመው አታይም። ፖለቲከኞቹ ደስ ላይላቸው ይችላል፣ ግን ስቴል ፐርሰናል አይደለም። ወደ እኛ ስትመጣ በየጎሬው ጆሮ መስመር ተበጅቶለት ስለሆነ እንደ ሀገር የተቀያየ የተቀራረበ እይታ አይኖረውም። በጎጥ መነጽር ካየው ደግሞ የሚያይሰው ሊያበሳቸው ይችላል። ምክንያቱም ከመጀመሪያውን የራሱ ሀሳብ የለውም። በዚህ ሶሻል ሚዲያ በጣም ብዙ ምርጥ የሆኑ ጓደኞችን ደግሞ አፍርቻለሁ። በጣም ደስ የሚሉ ልጆች ላደረጉልኝ የመልካም፣ የብርታት፣ የሞራል ድጋፋቸው በዚህ አጋጣሚ ላመሰግን እወዳለሁ። የዓለማየሁ ተፈራ ስራዎች ማህበራዊ ሕጸጾችን ነቃሾችም ናቸው። በአንደኛው ስራው ላይ ፌስቡክ ስጋ ለብሶ ያንድን ወጣት ጆሮዎች ጋርዶ እንደ እንስሳ ሲነዳው ያሳያል። ቅዳሜ የሌላኛው የካርቱን ስዕሉ ርዕስ ነው። በስዕሉ ላይ ልባቸውና ጭንቅላታቸው ከራስ ቅላቸው አምልጦ የበረረባቸው ወጣቶች ይታያሉ። ፈገግ ከሚያሰኘው ስዕል ወዲያ ግን ዓለማየሁ የዘመኑን ወጣቶች ልብና ጭንቅላት እየበረዘ ያለው ስሜት ያሳስበዋል። ማጤንና መመርመር፣ መፈተሽ የግድም። በግለሰቦች የዕለት ተዕለት እንቅስቃሴና ንግግሮች ተጠምዶ ከአጀንዳ በመውጣት የተበታታበት ትርክትና መጠራቀሚያ የሆነ ትውልድ በብዛት ይታያል የሚሆነበት ምክንያት የማንበብና የመመርመር አቅም ባለመኖር ሊሆን ይችላል። ተቃጠለ፣ ፈረሰ፣ ተከተለ፣ ተባረረ፣ ጠፋ፣ ተለበቀ፣ ተዘረፈ፣ ተመነከተ፣ ብዙ ነገሮች የሚሉትን አጀንዳዎች እንዴት ተከሰቱ ብሎ በጥልቀት ማየት ካልቻለ ሀገርን የሚጎዳና ማንንም ተጠቃሚ እንደማያደርግ አይረዳም ማለት ነው። አሁን መኖሪያውን በእንግሊዝ አገር ያደረገው ዓለማየሁ ተፈራ ፖለቲካን፣ ማኅበራዊ ኑሮንና መሰል ጉዳዮችን የሚዘክሩ የካርቱን ስዕሎቹን ሀገር ውስጥ በአውደ ርዕይ መልኩ ለማሳየት ያልማል። ስዕሎቹን በአኒሜሽን ጥበብ ነፍስ ዘርቶባቸው ለብዙሃን ለማዳረስም እቅድ ይዘዋል። በየቀኑ ብዙ ሾዎችን ለሳቅ፣ ለቁጭት፣ ለመደመም ሲያቀባብሉ የሚሉት ሥራዎቹን በመጽሐፍ መልኩ አሳትሞ ለማቅረብም ከአሳታሚዎች ጋር እየተነጋገረ ስለመሆኑ አጫውቶኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ጣቢያው የአሜሪካ ድምፅ ራዲዮ ነው። በመደመጥ ላይ የሚገኘው መርሃ ግብር ደግሞ ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ሊቢያ እናቀናለን። በሊቢያ በጊዜያዊ ስደተኛ ማቆያ ጣቢያ ውስጥ የቆዩ ኢትዮጵያን ካለፍላጎታችን ማቆየውን እንድንለቅ እየተገደድን ነው ሲሉ ቅሬታቸውን አሰምተዋል። ገልሞ ዳዊት ዝርዝር ጉዳዩን ይነግረናል። ለአመት እና ከዚያ በላይ በሊቢያ መዲና ትሪፖሊ በሚገኘው ጂዲኤፍ ማለትም ጋዘሪንግ አን ዲፓርቸር ፋሲሊቲ የስደተኞች ጊዜያዊ መጠለያ ይኖሩ የነበሩ የኢትዮጵያውያን ስደተኞች የዓለም አቀፉ ስደተኞች ድርጅት አለ ፍላጎታችን ከካምፑ እያባረረን ነው ሲሉ አቤቱታ አሰሙ። ሰሞኑን የተላለፈው ውሳኔ መሄጃ ሳጥቶናል ሲሉም ስደተኞቹ ለአሜሪካ ድምፅ ተናግረዋል። አብዲ በጂዲኤፍ ጊዜያዊ መጠለያ ከዓመት በላይ የኖረ ትውልደ ኢትዮጵያዊ ስደተኛ ነው። በቃ ብራ እንጅሩ ምንም የተለየ ምክንያት የለም። በድንገት ነው ከዚህ ውጡ የተባል ነው። እኛ ደግሞ ወዴት እንደምንሄድ አናውቅም። ይህንን አንስተን ብንሟገትም መልስ የሚሰጠን ሰው አላገኘንም። ብቸኛው ዕድላችን ወደ ጎዳና ወጥተን የሚደርስብንን ችግር መጋፈጥ ነው። አለበለዚያ ደግሞ ሳንቲም ካገኘን ወደ ባህር ሄደን እድላችንን ለመሞከር እንጥራለን። ሌላ ምንም ተስፋ የለንም። አብዲ፣ ውሳኔው ከተላለፈ ሁለት ሳምንታት ማለፉን ገልጸው በካምፖ የሚገኙ ከ25 በላይ ትውልድ ኢትዮጵያውያን ስደተኞች ጊዜያዊ መጠለያውን በመልቀቅ ላይ ናቸው ብለዋል። አህመድ መሐመድ በካምፑ ለአንድ ዓመት የኖረ ሌላ ትውልድ ኢትዮጵያ የስደተኛ ነው። እሱም ብዙ ስደተኞች መጃ የሌላቸው ናቸው ሲል ገልጸው የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ከጊዜያዊ መጠለያው ሊያባራቸው የወሰነበትን ምክንያት እንዲህ ተናግረዋል። ከሌላ ሀገር ዜጎች ኢትዮጵያንን ለይተው ነው የሚያገሉን። ጉዳያችንን የሚሰማ ችግራችንን የሚያጣራልን ሰው አላገኝንም። ለምን ብለን ብንጠይቅ ሀገራችሁ ሰላም ነው መንግሥታችሁም ተቀይረዋል እያሉ ይመልሱልናል። ሁኔታዎች ለእኛ በጣም ከብደዋል። በጊዜያዊ መጠለያው የሚኖሩ ኢትዮጵያውያን የሀገራችን ሰላም አስተማማኝ ደረጃ ላይ የደረሰ አይደለም፣ ስለዚህ የተገኝ ጥያቄነት መብታችን ይከበርልን ዘንድ እንፈልጋለን ብለዋል። ስደተኞቹ የዓለም አቀፉ የስደተኞች ድርጅት ዩኒች ሲያር የተገኝ ጥያቄነት መብት እንደነፈጋቸውም በተደጋጋሚ ይናገራሉ። ለዚህ አቤቶታቸው በሊቢያ የዩኤንኤችሲአር ቃል አቀባይ ታሪክ አርጋዝ ዩኤንኤችሲአር የስደተኞች ጊዜያዊ መጠለያ የነበረውን ጂዲኤፍ በጸጥታ ችግር መዝጋቱን ተናግረዋል። ሚስተር አርጋዝ አክለው በካምፕ ይኖሩ የነበሩ ስደተኞች በትሪፖሊ በሚገኘው የዩኤንኤችሲአር ድጎማ ማዕከል ተዛውረው ቀንቀን ድጋፍ እንዲያገኙ እየተደረገ ነው ብለዋል። አክለውም ኢትዮጵያውያኑ የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር እኛን ብቻ ነጥለው የስደተኝነት መብት እንዲሁም ሌሎች አገልግሎቶችን እንዳናገኝ ከልክለውናል ያሉትን አቤቱታ ግን አስተባብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን አመሰግናለሁ። የኢትዮጵያ ዲያስፖራ ትረስት ፈንድ ለመጨረሻ ዙር ካቀረባቸው 22 እጩ ፕሮጀክቶች አምስቱን መምረጡንና ተፈራርሞ ወደ ሥራ ለመግባት ዝግጅቱን እየጨረሰ መሆኑን አስታውቀዋል። የዲያስፖራ ትረስት ፈንዱ የሕዝብ ግንኙነት ኃላፊ ወይዘሮ ሀና ጥናፉ ስለተመረጡት ፕሮጀክቶች ይዘትና ስለ አጠቃላይ ሁኔታው ከኤደን ገረመው ጋር ተነጋግረዋል። ወይዘሮ ሀና ስለ ምርጫው ሂደት ከሚያብራሩበት ይጀምራል። ወደ ፕሮጀክቱ በምንገባበት ጊዜ በዋናነት ከብዙ ግምገማዎች በኋላ ወደ ሀያ ሁለት ፕሮጀክቶችን አጥብቀን ነበረ። ሀያ ሁለቱ ፕሮጀክቶች በሙሉ መጀመሪያ የቴክኒካል ግምገማ ተደርጎላቸዋል። በኋላ ደግሞ የተቋም ብቃታቸው የገንዘብ አያያዝ ግምገማቸው ተደርጓል። ስለዚህ ቦርድ ያደረገው ምንድን ነው? የለጋሾችንም አስተያየት በመውሰድ የአማካሪውንም አስተያየት በመውሰድ በብዙ ውይይት በኋላ አምስቱን የመጀመሪያዎችን አጽድቋል። እንግዲህ በአጠቃላይ አሁን እዚህ አምስቱን እያሳለፍናቸው ፕሮጀክት የሚተገበሩት በሁለት ዓመት ጊዜ ውስጥ ነው። በአጠቃላይ ወደ ሀምሳ ሚሊዮን የኢትዮጵያ ብር ያህል ይፈጃል። መጀመሪያ አሁን አንደኛው ፕሮጀክት ያጸደቅ ነው ወላጅ አልባ ህጻናት ላይ እንደዚህ ለአደጋ ተጋላጭ የሆኑ ህጻናት ላይ ለምሰራው በሚል ነው ው የጤና አጠባበቅ እና የአካባቢ ጽዳት በሚል አሁንም በተጨማሪ ውሃም አለው እዛ ላይ ወደ ቆሼ ተራ አካባቢ በተለምዶ በምንጠራው አካባቢ ነው። ሌላው ወደ አፋርና ትግራይ ክልል ኦሮሚያ፣ የትምህርት ትምህርት ላይ ያለን የትምህርት ጥራትን አብሮ ሰራለሁ በሚል ያቀረበው ሌላው ልዩ ፍላጎት ያላቸው ህጻናቶች ላይ እነሱንም ወደ ሰሜን ሸዋ አካባቢ በተለያዩ ሴክተሮች ለማድረግ ሞክረናል። ግን አሁንም የለጋሾቻችንን ሀሳብ በተከተለ መልኩ ውሃ፣ ጤናና ትምህርት ላይ ለማተኮር ሞክረናል። የመጀመሪያው ፈንድ ላይ ዲያስፖራ ያዋጣው ወደ ስድስት ሚሊዮን የሚሆን የአሜሪካ ዶላር አለ። በአማካሪ ጎን የቀረበልን መመሪያና ሪፖርት መሰረት ግን አንዳንዶቹ ማሟላት ያለባቸው ነገሮች አሉ። ይሄ ጎላን ይሄ ሟላን ስላሉ ያን ነገር ካሟላን በኋላ ነው ወደ መግባባት ሰነድ የምንሄደው። አምስቱ ያሟንስል አሁን ያዋጣ ነው። የኢትዮጵያ ዲያስፖራ ትረስት ፈንድ የህዝብ ግንኙነት ኃላፊ የሆኑት ወይዘሮ ሀና አጥናፉ ዲያስፖራ ትረስት ፈንዱ የመረጣቸው አምስት ፕሮጀክቶች የተሰጣቸውን የመግባቢያ ሰነድ ላይ እንደተስማሙ ወደ ስራ እንደሚገባም አስታውቀዋል። አሁን እንግዲህ ቀጥታ በዚህ ጊዜ ማለት ያስቸግረናል። ለምን እኛ ድራፍት ያደረግነው የመግባቢያ ሰነድ ነበረ ያንን ከናቸው ከእነሱ የምንመካከርበት የምንነጋገርበት ብለዋል። ሁለቱ ከዛ ውስጥ ፈቃደኞች ነበሩ። ሶስቱ ግን የለም ትንሽ መነጋገር ያለብን ነገር አለ ብለው ወስደውታል። ስለዚህ የእነሱን እንዳወቅን የሚቀጥለው ሳምንት ቦርዱም ሲሰበሰብ የሚወሰነን የሆነው መቼ ወደ ስራው እንደሚገባ ግን፣ ምንም ከዚህ በኋላ የሚያግደንና የሚያቆየን ነገር የለም። እኛ አዲስ አበባ ውስጥ ያለውን በሙሉ ፎርማሊቲ በቦርዱ በቦርድ ዳይሬክሽን መሰረት እየጨረስን ነው። ያ በሚሆንበት ጊዜ እና መግቢያ መግዛት ያሰነዱን ይህም ከሚተገብሩት ድርጅቶች ጋር በምንፈራረብበት ጊዜ አድቫይዘሪ ካውንስሉ ከመጠውን ገንዘብ የመጀመሪያውን ፌዝ፣ ሁለተኛው ፌዝ፣ ሶስተኛው ፌዝ እያልን የተወሰነውን ቀንሰሽ ነው የምትሰጫቸው ለስራ መግቢያ ማለት ነው። የተወሰነውን ከሰሩ በኋላ ደግሞ እያሳይ ስራቸውን እርግጠኛ ከሆንም በኋላ ነው ሁለተኛውን ኢንስቶልመንት ወይም ደግሞ ሁለተኛውን ክፍያ ናቸው ማለት ነው። እዚህ ሀገር የመግባቢያ ሰነዱ እንደተፈራረምን ይህን ያህል ገንዘብ ሲሉ ቦርዶቹ በሚያሳልፉት መሰረት ነው ማለት ነው ከዚህ የሚለቁልን ከስር ከስር ግን ለ ለጋሾቻችን በሙሉ የምናቀርብ ነው የሚሆነው። የኢትዮጵያ ዲያስፖራ ትረስት ፈንድ ቀሪዎቹን አስራ ሰባት ፕሮጀክቶችም በገለልተኛ ገምጋሚ የታየባቸውን ጉለቶች እስካሟሉ ድረስ እያየ ወደ ስራ እንደሚያስገባም ወይዘሮ ሃና አጥናፉ አክለዋል። ለአሜሪካ ድምፅ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አድማጮቻችን፣ የዛሬው የጋቢና ቪኦኤ ጉዞችን በዚሁ ተጠናቋል። ሀብታሙ ስዩም ከአቀናባሪያችን ኤልያስ አስማረ ጋር የተባረከ ምሽት ይሁንላችሁ ብያለሁ። ¿Tú en el radio ni